ከኢኮኖሚው ዓለም ዶሮ እርባታ ለበርካታ ኢትዮጵያውያን በተለይም በግብርና ለተሰማሩ ኑሮ መደጎሚያ የስራ ዘርፍ ነው። ለዚህ ደግሞ ከአዲስ አበባ ወጣ ብሎ የሚኖረው ፍጹም ገብርሃና ጥሩ ምሳሌ ነው። ፍጹምና ባለቤቱ ዶሮ ያረባሉ። ያኔ በቃ በሽታ ንትን ይላል ያጠቃናል በሽታ እንትን ይላሉ። ያው እኛም ብዙ ጊዜ ትኩረት አንሰጣቸውም። ለቀን ነበረ የምንውላቸው ተባለ ቤቴ ጋር አብረን ነው ምንትን የምንለው። እኔ ስወጣ እሷ ቤት ትጠብቃለች፣ እሷ ስትወጣ እኔ። በጋራ የራሳችን ስራ እንሰራለን ማለት ነው። ራሄል ሙላቱ እንቁላል፣ የስጋና ቄብ ዶሮ የማሰራጨት ስራ ላይ ተሰማርታለች። ራሄልና ጸገነት የዶሮ እርባታ በተባለው ድርጅታቸው በኩል ጫጩት ከሚያስፈለፍሉ ተቋማት እየተቀበሉ ለሸማቾች ያከፋፍላሉ። ጤቦች የሚባሉት ያው የአንድ ቀን ወስደን እስከ ሶስት ወር ማክሲመም ድረስ እንደዚያ ይቆያሉ። ከዚያ በኋላ በሺ እንቁላል ለሚያስጥሉ ሰዎች እንደገና ለገበሬ ምናምን እናከፋፍላለን ማለት ነው። የሽ የሚባለው አርባ አምስት ቀን ነው ማክሲመም የሚቆየው። እነዛን አሳርደን ፓስዳ አርጋን ያው ለብሮከር ነው አሁን ባለው ነገር የምንሸጠው። እነሱ ደግሞ ለሱፐር ማርኬቶች ምናምን ይሰጣሉ። በዚህ መልኩ ነው። የሱ ማርኬት የእንቁላሎቹ እንቁላል የሚጥሉ ናቸው። አምስት ወር አራት ወር ተኩል እስከ አምስት ወር ድረስ እንቁላል የሚጥሉ ናቸው። ለሆቴልም፣ ለነጋዴም ለምንም እና እና በዚህ መልኩ ነው ያለነው። ለዶሮ አርቢው ፍጹምም ሆነ የማከፋፈሉን ስራ ለምትከውነው ራሄል ግን ስራው ቀላል አይደለም። የስጋና የእንቁላል ጣይ ዶሮ ጫጩቶችን ማግኘት አንዱ ፈተናቸው ነው። የተሻሻሉ የዶሮ ዝርያዎችን የሚያከፋፍሉ ድርጅቶች በኢትዮጵያ ቁጥራቸው ቢጨምርም የገበያውን ፍላጎት ማሟላት ግን የሚችል አይደለም። ራሄል እንደምትለው የመኖ አቅርቦት ጥራትና የዋጋ መናር ጭምር ስራቸውን ፈታኝ አድርገውታል። አንደኛ ጫጩት፣ ጥራት ያለው ጫጩት ማግኘት አይቻልም። አንድ ፋርም እሱን የስጋውንም ይዞ የእንቁላሉንም ቄቡንም ይዞ ከዛ ከወጣ በኋላ ሚክስባች ለመስራት በጣም አደገኛ ነው ነገር ነው። ጫጩቱን የማግኘት አክሰሱ ኦልሞስት የለም ሀገር ውስጥ። ሌላ ደግሞ የመኖ አቅርቦት ነው። አሁን ላይ እያንዳንዱ ነገር መኖ በየጊዜው ነው የሚጨምረው። ቫይታሚኖች ከትንንሽ ብሮች ወደ ትልልቅ ብሮች እየተቀየሩ ነው። እንደገና ደግሞ ለመኖ የምንጠቀማቸው ኢንግሪዲየንቶች ኳሊቲያቸውን የጠበቁ አይደሉም። ከሆነ ነገሮች ጋር ሚክስ ይሆናሉ። ያ ደግሞ የዶሮዎችን ፕሮዳክቲቪቲ ይቀንሳል ለሞርታሊቲ እንዲገለጥ ያደርጋል። ሌላው ክትባት ላይ የነበረ ችግር ነበር፣ በተወሰነ ደረጃ ተቀርፏል። አሁን ላይ ዘርፉን ቀረብ ብለው ያጠኑ ባለሙያዎች የኢትዮጵያን የዶሮ እርባታ ስራ ከሶስት ይከፍሉታል። ተለምዷዊውና ከሌሎች ስራዎች ጎን ለጎን የሚከወነው የጓሮ ዶሮ እርባታ ቀዳሚው ሲሆን በአብዛኛው የአገሪቱ ክፍል የተለመደ ስራ ነው። አነስተኛና በእጅጉ የተደራጀው የንግድ ዶሮ እርባታም በኢትዮጵያ ይገኛሉ። ከሃምሳ ሚሊዮን በላይ ዶሮዎች ባሏት ሀገር ዓመታዊው የዶሮ ሥጋም ሆነ የእንቁላል ፍጆታ ከሌሎች ሀገሮች አኳያ አነስተኛ ነው። ገና ጨቅላ የሚባል ስቴጅ ላይ ነው ያለው። በዓለም አቀፍ ደረጃ ሕዝቦች የፕሮቲን ፍላጎታቸውን የሚያሟሉት ከዶሮ እርባታ ነው በአብዛኛው። ቀጥሎ የአሳማ የወተት እርባታ እያለ ይሄዳል። እና የእኛ ሀገር የፕሮቲን ዲማንድ ከዶሮ ሲታይ በጣም ትንሽ ነው። ከዘጠና አምስት በመቶ በላይ የሆነው ከሩራል ወይም ሎካል በርድስ የምንላቸው እነዚህ የሀገረሰብ ዶሮዎች ላይ የተመሰረተ ነው። እንደ ቢዝነስ የሚታየው ገና ሶስት ፐርሰንት ከአምስት ፐርሰንት ባለው ደረጃ ያለ ነው። ዶክተር ኃይሉ መለሰ ይባላሉ የእንስሳት ሕክምና ባለሙያ ሲሆኑ ጋስኮ ትሬዲንግ በተባለው ተቋም በኩል የእንስሳት መድኃኒቶችና የመኖ ግብዓቶች በማከፋፈል ስራ ላይ ተሰማርተዋል። ዶክተር ኃይሉ እንደሚሉት ዘርፉ በተለምዶ የአበሻ ተብለው ከሚጠሩት የአገረሰብ የዶሮ ዝርያዎች አለመላቀቁ ኋላ ቀር እንዲሆን አድርጎታል። ከዝርያ ጋር የተያያዘ ነገር ስናይ ከፍተኛ እንቁላል ማምረት የሚችሉት በተለይ በዓመት ከሁለት መቶ ሰማንያ እስከ ሶስት መቶ አስር እንቁላል በዓመት መስጠት የሚችሉ ስጋቸው ደግሞ ለምሳሌ በአርባ ከአንድ ነጥብ አምስት ኪሎ ግራም ታርደው መስጠት የሚችሉት እነዚህ ዘመናዊ ዝርያዎች ናቸው። በሌላ በኩል የእኛ ገረሰብ ስታየው ከስልሳ እንቁላል እስከ ሰማንያ እንቁላል ነው፣ በአመት የሚሰጡ ክብደታቸውም ከአንድ ኪሎ ግራም አመት ድረስ ቆይተው ነው የሚሰጡት እነዚህ ዘመናዊ ዝርያዎች አንደኛ በብዛት አለመኖራቸው ነው የመጀመሪያው። ሁለተኛው ደግሞ ምግብ ጋር በተያያዘ መኖ፣ ለዶሮዎች የሚሆን የተመጣጠነ መኖ በተመጣጣኝ ዋጋ ወይም ደግሞ በጥሩ ዋጋ አለመኖር ነው። ሶስተኛ የአረባብ ስርዓቶቹ ምን ያክል ብርሃን ያስፈልጋቸዋል፣ በስንት ቀን ለእርባታ ይደርሳሉ፣ ለስንት ቀን ወደ ስጋ ወደ እንቁላሊ ይደርሳሉ የሚለውን በትክክል ማወቅና የእርባታ ስርዓቱን መገንዘብ ያስፈልጋል። ስለዚህ ይሄንን የማሰል ጠን ስራ መስራት በጣም አስፈላጊ ነው። ይሄ በጣም በበቂ ያለመሰራቱ ችግር ነው። እንግዲህ ብዙ ገበሬ ጠንካራ ነው፣ ጎበዝ ነው፣ ለመስራት ይችላል። ግን እውቀቱ ስለሌለው ዶሮዎቹ በጤና ችግር ወይም ደግሞ ከተመጣጠነ መኖ ችግር የተነሳ እየታሰበውን ወይም ታርጌት የሆነውን ፕሮዳክሽን አይሰጡም። መቀመጫውን በአዲስ አበባ ያደረገው አለም አቀፉ የእንስሳት ጥናት ተቋም የአየር ጠባይ ለውጥና በሽታዎችን የሚቋቋም የዶሮ ዝርያ በማዳቀል አርቢዎችን የማገዝ ውጥን ሰንቋል። የተቋሙ ተመራማሪዎች የአገረሰብ ዶሮዎችን ዘረመል በማጥናት ላይ ይገኛሉ። ዓላማቸው ጠንካራ የዶሮ ዝርያዎችን ማዳቀል መሆኑን የዘረመል ተመራማሪው ፕሮፌሰር ኦሊቨር ሃኖቴ ይናገራሉ። ዶሮና የቀንድ ከብትን ለመሳሰሉ እንስሳት የዝርያ ብዛት ለምርት መጨመር ወሳኝ ነው። እንስሳትና ዶሮዎች በፍጥነት እንዲያድጉ፣ በርካታ እንቁላል እንዲጥሉ፣ በሽታና ተለዋዋጩን የአየር ጠባይ እንዲቋቋሙ ከፈለግን ከበርካታ ዝርያዎች መካከል መምረጥ ይኖርብናል። ካለ ዝርያ ብዛህነት የእርባታ መሻሻል አይኖርም። ተቋሙ በቢልና ሚሊንዳ ጌትስ የግብረ ሰናይ ድርጅት የሚደገፈውና በአፍሪቃ የዶሮ ዘረመል ላይ የሚደረገው ሰፊ ጥናትና ምርምር አንድ አካል ነው። እጅግ በርካታ ከሚባለው የዶሮ ዘረመል አማራጭ የተሻለውን በገጠራማ አካባቢ ለሚገኙ የዶሮ አርቢዎች ማቅረብ የዚህ ስራ ዋነኛ ዓላማ ነው። አቶ ታደለ ደሴ ከተመራማሪዎቹ መካከል አንዱ ናቸው። በዚህ ቅጥር ግቢ የዶሮ ዝርያዎችንና ምርታማነትን ለማሳደግ የምንሰራው ስራ ወደ ታች ወርዶ በኢትዮጵያና በሌሎች አካባቢዎች የሚገኙ አነስተኛ ገበሬዎችን ተጠቃሚ ያደርጋል። ይህ እቅድ ትኩረቱ የዘረመል ጥናት ላይ ብቻ አይደለም። ማዕከሉ ከየአካባቢው የአየር ጠባይ አኳያ ዘላቂነት ያላቸው ባህላዊ የእንስሳት እርባታ ዘዴዎችን ያበረታታል። ዶክተር ኃይሉ መለሰ እንዲህ አይነት ዘዴ ህንድና ብራዚልን በመሳሰሉ አገራት ተግባራዊ ሆኖ ውጤት ማስገኘቱን ይናገራሉ። የምርምር ስራው ረጅም ጊዜ የሚወስድ በመሆኑ በአጭር ጊዜ ለመሳካቱ ግን እርግጠኛ አይደሉም። ከአካባቢ ጋር የመላመድ ችሎታ ያላቸው በተመጣጣኝ ወይም ደግሞ አነስተኛ በሆነ መኖ፣ በጣም ስትሪክት ያልሆነ የማኔጅመንት ሲስተም ይሄ ሞዴሬት የሆነ መቋቋም የሚችሉ ዝርያዎችን ማመንጨት የሚቻልበት ሁኔታ ካለ በአጭር ጊዜ አስበብል ነው ለማለት ይከብደኛል ለእኔ። ምክንያቱም ብዙ ጄኔሬሽኖችን አልፎ ነው እነዚህ የሚገኙትና ይሄን ማድረግ ከተቻለ ለብዙ ገበሬ በቀላሉ ሲደርሱ እነዚህ ዝቅተኛ መኖ ፍጆታ ይኖራቸዋል፣ እንደገና ደግሞ በሽታ መቋቋም አቅም አላቸው። ውስብስብ ያልሆነ የአረባብ ሰት ስለሚኖረው ጥሩ ነው ብዬ አስባለሁ። ይሄንን ዝርያውን ማውጣት በተለይ እንደ ሕንድ ብራዚል ያሉ ሀገሮች አሁን እንደዚህ አይነት የራሳቸው ጥሩ መካከለኛ የሆኑ ዝርያዎችን አመንጭ ሰው ይጠቀማሉ። በስጋም የተሻለ ምርት ይሰጣሉ ከሀገረሰቡ ወይም ከሎካል ጂኑ በእንቁላል ምርት እንደዛው እንደዚህ አይነት ነገር አላቸው እና በዚህ በኩል መስራቱ ጥሩ አቅጣጫ ነው እያስባል። በተለምዶ የአበሻ ተብለው የሚታወቁት የዶሮ ዝርያዎች ጣዕም በኢትዮጵያውያን ዘንድ የተወደደ መሆኑ ሌላው ፈተና ነው። በርካቶች ለተዳቀሉ የዶሮ ዝርያዎች ስጋ የሚሆን ለእንቁላሎቻቸው ያላቸው ፍላጎት አናሳ ነው። ይህ ችግር ለረዥም ጊዜ ፈተና እንደነበር ራሄል ታስታውሳለች። በሂደት ግን ኢትዮጵያውያን ሸማቾች ፊታቸውን ወደ ተራቀሉ የዶሮ ስጋዎችና እንቁላሎች ማዞር መጀመራቸውንም ታዝባለች። ዶክተር ኃይሉ ኢትዮጵያውያን የዶሮ ስጋ ዝግጅታቸውን ቢፈትሹ መልካም ነው የሚል እምነት አላቸው። እንቁላልና አስመልክቶ ማስተካከል ይቻላል። ኒውትሪሽኑ ነው ትልቁ ነገር። በአብዛኛው የከለሩ ሁኔታ ሲታይ ነጭ ይሆናል። አስኳላቸው ለምንድን ነው? በውስጡ የተመጣጠነ ፒግመንት አለመኖር ችግር ነው። ይህንን አድርጎ ቢቀርብላቸው ብዙዎቻቸው ሁላችን ተመጋቢዎች ይሄንን መውሰድ እንችላለን። በኢትዮጵያ ውስጥ ያለው ማለት ነው፣ የለምድ ነው። በሌላ በኩል ስጋ ላይ ስንመጣ ሀገረሰብ ወይም የሀበሻ ዶሮዎች የሚባሉት ቀንቀር ይላል። የፈረንጆቹ ደግሞ በጣም ስስ ነው። ምክንያቱም በአርባ አምስት ቀን በአምሳ ቀን ነው የሚደርሱት እና በኛ የማብሰል ሲስተም በአንድ ጊዜ ነው ብትንትኑ የሚወጣው ስጋቸው። ስለዚህ ይሄንን ለማስታረቅ እውነት ነው ከባህላችን አንጻር ረዥም ጊዜ የሚወስድ ይመስለኛል። ግን ጠብሶ መብላትን በቀላሉ የአሰራር ዘዴን አብሮ ጎን ለጎን ቢታይ አሁን ካለው ፍላጎት አንጻር ጥሩ መታረቅ የሚችል ነው። የዶሮ እርባታ ስራ ትዕግስት ይጠይቃል የምትለው ራሄል ለውጦች ለመኖራቸው እርግጠኛ ናት። በፍጥነት ለሚያድገው የኢትዮጵያ ህዝብ ቁጥር የምግብ ዋስትና መረጋገጥ የሚሆን የስራ እድል በመፍጠር ረገድ ከፍ ያለ አስተዋጽኦ ሊያበረከት ቢችልም ሊፈቱ የሚገቡ ችግሮች መኖራቸውን ግን አልዘነጋችም እነዚያ ችግሮች መፈታት ከቻሉ አዋጭ ነው የምግብ ዋስትናን ለማረጋገጥ የሚረዳ ነው እና ደግሞ በዘርፉም ብዙ አልተሰራም ወጣቱ በዚህ አዲስ ቢሰማራ ሪስክ አለው ትዕግስት ጠይቃል ስራው ኮሚቴ መሆን አለበት ስራው ላይ ይሄን ይሄንን ነገር ተቀብሎት በዘርፉ ቢሰማራ ዘርፉ አዋጭ ና ገና ያልተሰራበት ዘርፍ ነው ዶክተር ሀይሉን ቢሆኑ የዶሮ እርባታ ስራ ለኢትዮጵያ ሊያበረክት በሚችለው አስተዋጽኦ ላይ ጥርጣሬ የላቸውም። የመኖ መሬትና አማራጭ የዶሮ ዝርያዎች እጦት ግን ዋነኛ እንቅፋት መሆናቸውን የሚናገሩት ባለሙያው ኢትዮጵያ ከዘርፉ የምትፈልገውን ለማግኘት ብዙ ርቀት መጓዝ እንዳለባት ይጠቁማሉ። በጣም ሩቅ ነን። ምክንያቱም ቁልፍ የሆኑ ጉዳዮች በተለይ ከመኖና አንጻር የሚሰሩ ስራዎች በጣም ዝቅተኛ ናቸው። ብዙ ጉዳዮች አሉ። ከዚህ አንፃር ማለት የፖሊሲ የመሬት ከታክስ ጋር ተያይዞ በጣም በዘገምተኛ ሁኔታ ነው እየሄደ ያለው እና ይሄ እንደው ባጭሩ አቺበብ ነው ወይም ደግሞ እንደርስበታለን የሚል ግምት የለኝም። አድማጮች፣ የዛሬው መሰናዶት ጥናቋል። እሺ የበቀለነኝ ጤና ይስጥልኝ።